አውሮፓና ጀርመን በአደገኛ የባህር ጉዞ ወደ አውሮጳ የሚጎርፈው ስደተኛ ቁጥር ካለፉት ጥቂት ወራት ወዲህ በእጅጉ እያሻቀበ ነው። ማዕበሉ ጋብ በሚልበት ለጉዞ አመቺ በሆነው በዚህ ወቅት ላይ በሜዲትራንያን ባህር በኩል ወደ አውሮጳ የሚሰደዱ ሰዎች ቁጥር ከፍ ማለቱ የተለመደ ነው። ሆኖም ባለፉት ሰባትና ስምንት ወራት በዚህ መንገድ ወደ አውሮጳ የመጡት ስደተኞች ቁጥር ግን ከቀደሙት ጊዜያት ጋር ሲነጻጸር እጅግ ከፍተኛ ሆኖ ተገኝቷል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በምህጻሩ ዩኤንኤችሲአር እንዳስታወቀው ባለፉት ሰባት ወራት በባህር ተጉዘው አውሮፓ የደረሱት ስደተኞች ቁጥር 224000 ገደማ ይሆናል። እነዚህ እድል ቀንቷቸው በሕይወት አውሮፓ የገቡት ሲሆኑ በዚሁ ጊዜ አውሮፓ ለመድረስ አልመው የውሃ ሲሳይ ሆነው የቀሩት ደግሞ ከ2100 ይበልጣሉ። ይህም ባለፈው ረቡዕ በሜዲትራኒያን ባህር ላይ ስትጓዝ ከሰጠመችው ጀልባ ውስጥ የነበሩና ሳይሞቱ እንዳልቀረ የተገመተ 200 ሰዎችን ሳይጨምር ነው። ይህችው ጀልባ ካሳፈረቻቸው 700 እንደሆኑ ከተገመቱ ሰዎች መካከል የ373ቱን ህይወት ማትረፍ ተችሏል። 25 ሰዎች መሞታቸው ሲረጋገጥ፣ የተቀሩትን በህይወት የማግኘቱ ተስፋ ተሟጧል። በወቅቱ ስደተኞቹን ከታደጉት መካከል የድንበር የለሹ የሐኪሞች ቡድን መርከብ አንዱ ነው። የድርጅቱ የጀርመን ቅርንጫፍ ኃላፊ ፍሎሪያን ቬስትፋል ለዶችቨለ እንደተናገሩት ድንበር የለሽ የሐኪሞች ቡድን ከመስጠም ለሚታደጋቸው ስደተኞች ዲግኒቲ ዋን በተባለችው በዚች መርከብ ላይ የህክምና እርዳታዎችን ይሰጣል። መርከቧ ቢያንስ የመጀመሪያ የህክምና እርዳታ የሚሰጡ ሰዎችና ለዚሁ አስፈላጊ የሆኑ የህክምና መሳሪያዎች አሏት። ለምሳሌ አብዛኞቹ ስደተኞች ሰውነታቸው በከፍተኛ የውሃ እጥረት ተጠቅቷል። ለበርካታ ጊዜያት ውሃ ሳይጠጡ መርከብ ላይ እንደመቆየታቸውም የውሃ ጥም አንድዷቸዋል። ቆስለው የሚመጡትን ልናክማቸው እንችላለን። አደገኛው ጉዞ የመንፈስ ጭንቀት ውስጥ የጣላቸውን ስደተኞችም ለመርዳት እንሞክራለን። መሰረታዊ የጤና ችግሮች ያሉባቸው ደግሞ መሬት ላይ ሲደርሱ ነው መታከም ያለባቸው። ሆኖም በተቻለን መጠን ማድረግ የምንችለውን የሕክምና እርዳታ መርከባችን ላይ እንሰጣለን። እነዚህን ተግባራት የሚያከናውኑ ሁለት የድንበር የለሽ የሐኪሞች ቡድን መርከቦች በሜዲትራኒያን ባህር ላይ ይገኛሉ። ቡድኑ በሌላ ሶስተኛ መርከብ መንግስታዊ ካልሆነ ተመሳሳይ እርዳታ ከሚሰጥ አንድ የማልታ ድርጅት ጋርም ይሰራል። ቬስትፋል እንደሚሉት በዚህ ግብረሰናይ ስራ የብዙዎችን ሕይወት ማትረፍ ተችሏል። ከግንቦት መጀመሪያ ወዲህ ወደ አንድ ሺህ የሚጠጉ ሰዎችን በሜዲትሬኒየን ባህር ከመስጠም አድነናል ወይም ደግሞ ከተሳፈሩባቸው ጀልባዎች ወስደን ኢጣሊያ በህይወት እንዲደርሱ አድርገናል። በዚሁ ባለፈው ሳምንት መጨረሻ ግሪክም በርካታ የባህር ስደተኞችን ከሞት አትርፋለች። የግሪክ የባህር ጠረፍ ጠባቂዎች በምስራቃዊ የግሪክ ደሴቶች ውስጥ ካለፈው አርብ እስከ ትናንት ማለዳ ድረስ ባካሄዷቸው 59 የፍለጋና የነፍስ አድን ዘመቻዎች ከ1 ሺ 400 በላይ ስደተኞችን መታደግ ችለዋል። የስደተኞቹን ሕይወት ማትረፍ የተቻለው አሰሳዎቹ ከተካሄደባቸው ሌስቦስ፣ ኪዩስ፣ ሳሞስ፣ አጎታኒስ እና ኮስ ከተባሉት የግሪክ ደሴቶች ነው። በባህር ወደ ግሪክ ከሚመጡት በአስር ሺዎች ከሚቆጠሩት ሰዎች ውስጥ አብዛኛዎቹ ከሶሪያና ከአፍጋኒስታኑ ጦርነትና ግጭት ሸሽተው በቱርክ በኩል ወደ አቃራቢዎቹ የግሪክ ደሴቶች በአነስተኛ ጀልባ የሚሰደዱ ናቸው። ከነዚህ ስደተኞችም አብዛኛዎቹ ከሰሜን ግሪክ በእግር ወደ ባልካን አገራት ይጓዛሉ ወይም ደግሞ በአነስተኛ ጀልባዎች ወደ ኢጣሊያ ያቀናሉ። በሶስቱ ቀናት ግሪክ ከገቡት ስደተኞች መካከል ሙክታር የተባለው ሶማሊያዊ ስደተኛ ይገኝበታል። የሙክታር ዓላማ ኖርዌይ የሚኖሩት ቤተሰቦቹ ጋር መሄድ ነው። ከተለያዩ 20 ዓመታት ተቆጥረዋል። ባለፉት ሰባት ወራት በጀልባ ግሪክ ከገቡት 124 ሺህ ስደተኞች ሙክታር አንዱ ነው። የግሪክ ባለስልጣናት እንዳሰሉት በጎርጎሮሳዊ 2015 ግሪክ የገባው ስደተኛ ቁጥር አምና በዚሁ ጊዜ ወደ ሀገሪቱ ከመጣው ስደተኛ በ750 ፐርሰንት ጨምረዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር እንደሚለው ባለፈው ሐምሌ ብቻ 50 ሺህ ስደተኞች ግሪክ ገብተዋል ገብተዋል። ከመካከላቸው ሰባ ከመቶ ከሶሪያ ነው የመጡት። ስደተኞች በብዛት የሚጎርፉት ሊስቦስ፣ ኪዮስ፣ ኮስ፣ ሳሞስ እና ሌሮስ ወደተባሉት የግሪክ ደሴቶች ነው። በአሁኑ ጊዜ በከፋ የገንዘብ ቀውስ ውስጥ የምትገኘው ግሪክ ስደተኞችን የማስተናገድ አቅሟ ከቀድሞውም ተዳክሟል። መንግስት ባለፈው የካቲት ዋና ከተማዋ አቴንስ የሚገኝ አንድ ትልቅ የስደተኞች መቀበያ ከዘጋ በኋላ ስደተኞች በሕዝብ መናፈሻ ስፍራዎች በድንኳኖች ውስጥ ነው የተጠለሉት። አሁን ደግሞ ማዕከላዊ አቴንስ ውስጥ አዲስ የስደተኞች መቀበያ ማዕከል እየተገነባ ነው። ወደ ድንበር የለሽ የሐኪሞች ቡድን ስደተኞችን የመታደግ ጥረት ስንመለስ፣ ድርጅቱ ከሜዲትራኒያን ባህር ላይ የሚያድናቸውን ስደተኞች ኢጣሊያ ካደረሰ በኋላም እርዳታ መስጠቱን እንደማያቆም ቬስትፋል ተናግረዋል። በእርግጥ ስደተኞቹን የመንከባከብ ዋነኛው ኃላፊነት የኢጣሊያ ባለስልጣናት ነው። ሆኖም እኛ እዚያ ስለምንንቀሳቀስ በተለይ በሲሲሊ የፖሳሎ የስደተኞች የመጀመሪያ ማረፊያ የሕክምና እርዳታ እንሰጣቸዋለን። ሲሲሊ ደሴት ውስጥ ረዘም ላለ ጊዜ ለሚቆዩት ደግሞ የስነ ልቡና ሕክምና እንሰጣለን። ቬስትፋል እንደሚሉት እነዚህ ሰዎች በሀገራቸው ያሳለፉት መከራ ብቻ ሳይሆን ከዚያ ከሸሹ በኋላ በጉዞ ላይ የገጠሟቸው አስቸጋሪ ሁኔታዎች መዘንጋት የለባቸውም። በብዛት ከሶሪያ፣ ከኤርትራ፣ ከሱዳን፣ ከሶማሊያና ከባንግላዴሽ ከሚመጡት ከእነዚሁ ስደተኞች መካከል በሀገራቸው ከደረሰባቸው እንግልት በተጨማሪ በአደገኛው ጉዞ ሰበብ በጭንቀትና ተያያዥ የጤና ችግሮች የሚሰቃዩም አሉ። ስደተኞች እነዚህን የመሳሰሉ ችግሮች ውስጥ እንዳይወድቁ በመስኩ የተሰማሩ የእርዳታ ድርጅቶች ከሚያቀርቧቸው የመፍትሄ ሀሳቦች ውስጥ ስደተኞች በህጋዊ መንገድ ወደ አውሮጳ የሚገቡበትን መንገድ ማመቻቸት የሚለው አንዱ ነው። ይህን ሀሳብ ከሚሰነዝሩት ውስጥ የድንበር የለሽ የሐኪሞች ድርጅት የጀርመን ቅርንጫፍ ኃላፊ ፍሎሪያን ቬስትፋል አንዱ ናቸው። የአውሮጳ ህብረትና ጀርመንን ጨምሮ አባል ሀገራቱ ስደተኞችን የሚመለከተውን መርሃቸውን መቀየር እንዳለባቸው ግልጽ ሊሆን ይገባል። ከሀገር የሚሸሹ ሰዎች በህጋዊና አስተማማኝ በሆነ መንገድ ወደ አውሮፓ ገብተው ጥገኝነት እንዲሰጣቸው ሁኔታዎች መመቻቸት አለባቸው። ይህ ተግባራዊ ከሆነ ህገወጥ አሻጋሪዎች ከስራ ውጭ ይሆናሉ። በአውሮፓ ፖሊሲ ምክንያት ሰዎች ለዚህ መሰሉ የእብደት ጉዞ በመዳረግ ለአደጋ ይጋለጣሉ። ምክንያቱም ስደተኞቹ በአስተማማኝና በህጋዊ መንገድ ወደ አውሮፓ እንዳይሰደዱ መንገዱ ተዘግቶባቸዋል። ብዙዎቹ ወደ አውሮጳ የሚገቡበት ሌላ አማራጭ መንገድ በማጣታቸው ህይወታቸውን ለአደጋ ማጋለጥ ይገደዳሉ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአርም የአውሮጳ መንግስታት የስደተኞችን ሞት ለማስቀረት አማራጭ መፍትሄዎችን እንዲፈልጉ ጠይቋል። የድርጅቱ ቃል አቀባይ ባርባራ ሞሊናሪዮ በዚሁ ጉዳይ ላይ ለዶቼ ቨለ በሰጡት አስተያየት መንግስታት ስደተኞች በህጋዊ መንገድ የሚመጡበትን ሁኔታ እንዲያስተካክሉ ነው ሀሳብ ያቀረቡት። ለአውሮፓ መንግስታት ይህን መሰሉ ጥሪ ተደጋግሞ በሚቀርብበት በዚህ ወቅት ላይ የአውሮፓ ህብረት በስደተኞች ለተጨናነቁ የህብረቱ አባል ሀገራት 2.4 ቢሊዮን ዩሮ እንደሚሰጥ አስታውቋል። ከዚሁ ገንዘብ ኢጣሊያ 558 ሚሊዮን ዩሮ፣ ግሪክ 478 ሚሊዮን ዩሮ፣ እስፓኝ 521.8 ሚሊዮን ዩሮ፣ ስዊድን 154 ሚሊዮን ዩሮ በእርዳታ ይሰጣቸዋል በተጨማሪም ሃንጋሪ፣ ቡልጋሪያ፣ ቆጵሮስ፣ ኦስትሪያ፣ ኤስቶኒያ፣ ፊንላንድ፣ አየርላንድ፣ ሊትዌኒያ፣ ሉክሰምበርግ፣ ማልታ፣ ፖላንድ፣ ፖርቱጋል፣ ሮማኒያ፣ ስሎቫኪያ ና ስሎቬኒያም ወደ ሀገራቸው የሚጎርፉ ስደተኞችን መቋቋም የሚያስችላቸው ገንዘብ ተመድቦላቸዋል። የገንዘብ እርዳታው በዋነኛነት ኢጣሊያንና ግሪክን በመሳሰሉ ሀገራት ለስደተኞች መቀበያ ማዕከላት ግንባታና ስደተኞች ከህብረተሰቡ ጋር ተቀራርበው እንዲኖሩ ለሚረዷቸው መርሃ ግብሮች ነው የሚውሉት ከዚህ ሌላ ገንዘቡ ሀገራቱ ድንበሮቻቸውን በተሻለ መንገድ እንዲጠብቁና ጥገኝነት የነፈጓቸውን ስደተኞች ለሚያባርሩባቸው መርሃ ግብሮች ማጠናከሪያ የሚውል ነው። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።